አንቀጽ ሁለት እያንዳንዱ ሰው የዘር፣ የቀለም፣ የጾታ፣ የቋንቋ፣ የሃይማኖት፣ የፖለቲካ፣ ወይም የሌላ አይነት አስተሳሰብ፣ የብሔራዊ ወይም የህብረተሰብ ታሪክ፣ የሀብት፣ የትውልድ፣ ወይም የሌላ ደረጃ ልዩነት ሳይኖሩ በዚሁ ውሳኔ የተዘረዘሩት መብቶችንና ነጻነቶች ሁሉ እንዲከበሩለት ይገባል ከዚህም በተቀረ አንድ ሰው ከሚኖርበት አገር ወይም ግዛት የፖለቲካ የአገዛዝ ወይም የኢንተርናሽናል አቋም የተነሳ አገሩ ነፃም ሆነ በሞግዚትነት አስተዳደር ወይም ራሱን ችሎ የማይተዳደር አገር ተወላጅ ቢሆንም በማንኛውም አይነት ገደብ ገደብ ያለው አገዛዝ ስር ቢሆንም ልዩነት አይፈጸምበትም።